The Voice of America. የመከላከያ ሰራዊትና የአማራ ልዩ ኃይል በተቆጣጠራቸው የራያ አላማጣ አካባቢዎች አንጻራዊ ሰላም መስፈኑን አካባቢውን ተዘውረው የማየት እድል ያጋጠማቸው ተናገሩ። ይለናል መስፍን አራጌ ከደሴ ባጠናቀረው ዘገባ መከላከያ ሰራዊት ሰብአዊ ጉዳቶችን እንዳይደርሱ ላደረገው ጥንቃቄ ምስጋናቸውን መግለጻቸውን ጠቅሶ ተከታዩን አጠናቅረዋል። የፌዴራሉ መከላከያ ሰራዊት ከአማራ ልዩ ኃይል ጋር በመሆን በወሰደው ወታደራዊ ጥቃት ከተቆጣጠራቸው ቦታዎች ዋጃ፣ ጥሙጋ፣ አላማጣ እና በአላማጣ ዙሪያ ያሉ አካባቢዎች እንደሚገኙበት የሀገር ውስጥ መገናኛ ብዙሀን በዘገባቸው አስታውቀዋል። በቁጥጥር ስር ወደ ዋሉት የራያ አላማጣ አካባቢዎች ከሰራዊቱ ጋር የመግባት እድል እንዳጋጠማቸው ለአሜሪካ ድምጽ ሬዲዮ የገለጹ አስተያየት ሰጭ እንዳሉት ሰራዊቱ ወደ አካባቢዎቹ ሲዘልቅ ደማቅ አቀባበል ተደርጎለታል። ልክልህና ታየዋለህ ህዝቡ እንዴት ያለ ቅስና ጨፍር ይደሰት እንደነበረ ከዚህ ግዛት የተያዘ ህዝብ እንጂ በራሱ አገር የሚመራ በራሱ መንግስት የሚመራ ህዝብ አይመስልህም ነበር። የማህበረሰቡ ጭብጨባና ና ጩኸት የታሸገ ውሀ ምሳል በሚያልፎ መኪና ላይ የወረወረ ይጨና እንኳን መታችሁልን ያሉ ጨፍር ነው የነበረው። የአማራ ብዙሀን መገናኛ ኤጀንሲም የዋጃና ያለማጣ ነዋሪዎች ሰራዊቱን በሆታ ሲቀበሉት ከስፍራ ሆኖ ባስተላለፈው ዘገባ አሳይቷል። ይመስለኛል ከምገልጸው በላይ ራያ ተቀጥቅጧል። አልተረፈም። ትጨልቀውናል አሁን ብንታጠቅም ደሳ ንችለው ከራሴ ጀምሮ ሀገር እንደ ሀገር እንዳይቀጥል በየአቅጣጫው በጅጅጋም ቢሆን በደቡብም በመተከል በዚ እየዞሩ ህዝብ እያጠፉኛል። እነዚህ የጥፋት ኃይሎች ናቸው። ህዝብ በማይጎዳ መልክ እንዲያርጓ ነፅነት በመስጠታቸው አሁንም ደጋግመው ደጋግመን ደጋግመን ኖቤል የተሸለሙትን በራያ ህዝብ ኖቤል እንሸልማቸዋለን። ከመንግስታችን ጎን ጠቅላላ የራያ ህዝብ በሙሉ ይሰልፋል። ወደኋላ ኋላ የምንለው ምክንያት የለንም። የአካባቢው ወጣት ከጸጥታ ኃይሉ ጋር በመሆን ጸጥታውን የማስጠበቅ ስራ እየሰራ መሆኑን ታዝቢያለሁ ብለዋል አስተያየታቸውን እየሰጡን ግለሰብ ከተሞችን በማረጋጋት በተረፉ ርዝራዦችን በመልቀም የባጃጆች ላይ የሚተላለፉትን ህገወጥ የጦር መሳሪያዎች ለማስያዝ ስራ እየሰራ ነው ያለው አስተያየት ሰጪው ለመከላከያ ሰራዊት ምስጋናቸውን አቅርበዋል። እንዲህ ዓይነት ህዝባዊ ሰብሰብ ያለው ሰራዊት በጤና ራሳል ብዬ እስከማልገምት ድረስ ነው። ጥንቃቄ የሚያደርጉት ለሙስሊሙ ማህበረሰብ በጣም በጣም ነው የሚደንቀው። እንዲህ ሆኖ ወታደር መሆን የተመኘኝ ጊዜ ነው አሁን። ልዩ ሀይል መሆን የተመኘኝ ጊዜ ነው አሁን። ይሄንን በማየቴ ጥላት በጣም ነው የተደሰጥኩት። እኛ ወደፊት እናንተ እንገባለን ስምል እኛ እንሞት ላይ የተፈጠረው ለሞት ነው አንድ ስምል እንዳይሞት መልሱ። እንዲህ ሲሉ አስራ ምናምን ቀን ደረቅ ኮቸሮ እየበላ እንዲህ መሆን ይህን ባይኔ ሳይ ተደንደኩኝ፣ ተገረምኩ። ለካ ያበላሹን የነበሩት መሪዎቹ ናቸው፣ ያጣልን። ይህ በእንዲህ እንዳለ ከጦርነቱ በፊትም ሆነ በጦርነቱ ምክንያት ከትውልድ ቀያቸው ተፈናቅለው በሰሜን ወሎ ቆቦና አካባቢው በመጠለያ ካምፕ የሚገኙ ተፈናቃዮች ወደ አካባቢያቸው ለመመለስ ዝግጅት በማድረግ ላይ መሆናቸውን በቆቦ መጠለያ የሚገኙት የተፈናቃዮች ቃል አቀባይ ሰለሞን ቀለሙ አስረድተዋል። አሁን ውሳኔ ላይ የገባ ነው። እዛ ያሉ ወንጀለኞች አሉ፣ የእነሱ የጥነት ተባባሪዎች እዚህ ያለው ሕብረተሰብ ዝም ብሎ በግብስብስ ይሄ የበቀል አይነት ነገር እንዳይሆን ከወደዚሁ ሕግንና ሕግን መሰረት ባደረገ ሁኔታ ትክክለኛ ወንጀለኛ የሚባሉ ሰዎች ለሕግ አሳልፈን ወደ ራያ ቆቦ ወረዳ በማምጣት ሌሎቹንም እንደዚህ ትጥቅ ያልፈቱ ሰዎች ካሉ ከመንግስት ጋር እየሆንና እየተባበርን እንድንሰራ ጥረት እየተደረገ ነው። በሌላ በኩል ወታደራዊ ባለስልጣናትን ጠቅሶ የአማራ ብዙኃን መገናኛ ኤጀንሲ እንደዘገበው መከላከያ ሰራዊት ራያ አላማጣንና አካባቢውን ከመቆጣጠሩ በፊት በአካባቢዎቹ በህዋት ቁጥጥር ስር የነበሩ ከአስር ሺህ በላይ ወጣቶች ወዳልታወቀ ቦታ ተወስደዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ